yotatoch alem ሀገር ውስጥና ከሀገር ውጭ የሚኖሩ የሊሴ ገብረ ማርያም የቀድሞ ተማሪዎች ለየት ባለ መልኩ መልሰው የሚገናኙበትን መንገድ ለረዥም ጊዜ ከተመካከሉ በኋላ ባለፉ ቅዳሜ ህዳር ሁለት ቀን 2010 ዓ ምት ከኢትዮጵያ ውጭ የሚኖሩት ተገናኝተዋል ዋሽንግተን ዲሲ የተካሄደውን ስብሰባ ወይም ድግስ ካስተባበሩት አንዱ የሆኑት የውፍታሄ ገብሩን ከስብሰባቸው በፊት ስለ መልሶ ግንኙነቱ አላማ ጠይቂያቸዋለሁ ሁለት አላማ ነው ያለው አንደኛው ከዚህ በፊት ሊሴ ገብረ ማርያም የሄዱ ተማሪዎች በሙሉ በየቦታው የተበታተኑም ስለሆነ የት እንዳሉ እና አብረን ተገናኝተን የድሮ ያሳለፍናቸውን ሁኔታዎች ለመጫወት ነው። ከዛው ደግሞ ይህንን በማያያዝ ከዚህ በፊት ያስተማሩን አስተማሪዎች በምን ሁኔታ መርዳት እንችላለን ብለን ሀሳብ ስለቀረበ በምንሰበሰብበት ቦታ ላይ የሚቻልንን ያህል በማዋጣት አስተማሪዎቻችንን ለመርዳት ፋንድ ሬዚንግ እናደርጋለን ማለት ነው። በየቦታው ተበታትናችሁ ያላችሁ ይመስለኛል እና እንዴት ነው የምትገናኙት? ዋናው ምንጩ በፌስቡክ ነው። ይህንን ሀሳቡን ላክ ነው። ሁሉም ባሉበት ቦታ የራሳቸውን ኢቨንት ፌስቡክ ላይ ከፍተው አጠገባቸው ያሉትን ሊሴ ገብረማርያም ተማሪዎች በሙሉ ቦታ ወስነው እንድንገናኝ ብለው ተወሰነ ቀን እንደ ሁላችንም አድርገን ሁላችንም በዛ ቀን ላይ አንድ ላይ መገናኘት የምንችልበትን መንገድ ካደረግን በኋላ ቀኑንም ደግሞ አንድ ላይ ስለምናረገው በተገኙበት ቦታ በፌስ ታይም ወይም ደግሞ ስካይፕ ሁላችንም ደግሞ እንገናኛለን ማለት ነው። ባለንበት ቦታ ሆነን በአሁኑ ሰዓት ያለው እንግዲህ ዝግጅቱ ያለው ዲሲ፣ ቶሮንቶ፣ ሞንትሪያል፣ አዲስ አበባ፣ ጀኔቫ፣ ስዊድን ኮንፈርም ያደረጉት እስካሁን እነሱ ናቸው። ከዲሲ ሆነን ካናዳዎቹ ጋር እንደዋወላለን ማለት ነው ያንን ቀን እና ሁሉም በስልኩ ፌስ ታይም እና ወይም ደግሞ ኤኒቲንግ ፊቴሽን የሚያሳይ ማለት ነው እንግዲህ በፌስ ታይም ስካይፕ ምንም እሱን አድርገን ሁሉንም እንደገና ፊት ለፊት እናገናኛለን ማለት ነው። የሊሴ ተማሪዎች ይህን አይነት ድግስ ሲያዘጋጁ ይህ የመጀመሪያ ጊዜያቸው አይደለም። ከሁለት አመት በፊት በነበራቸው ስብሰባ ስድስት መቶ የሚጠጉ የቀድሞ ተማሪዎች አዲስ አበባ ላይ ተገናኝተዋል። በዚህም አመት በርካቶች አዲስ አበባ ላይ እንደሚሰበሰቡ ከስፍራው አስተባባሪዎች አንዷ የሆነችው ጽሆን ባህሩ ተስፋላት። ምክንያቱም የዘንድሮ ግንኙነት ከመገናኘት ያለፈ አላማ አለው ሁላችንም የድሮ ሊሴ ገብረ ማርያም ተማሪዎች ነን ከየተለያየ ባች። እኔ ያው ወጣቷ ነኝ፣ ሁለት ሺ አስራ ሁለት በፈረንጅ አቆጣጠር ጋጅት ስላደረኩ ማለት ነው። ላስት ታይም ሪዩኒየን የነበረው በሁለት ሺ አስራ አምስት ሲሆን እንደ ባለፈው ሪዩኒየን ብቻ አይደለም። በዚህ ጊዜ ትልቁ ነገር የሚካሄደው አሁን ፋንድ ሬዚንግ ነው። ለጡረታ የወጡ አስተማሪዎች ቲሸርቶች አትመናል፣ የሊሴ ልጅ የሚል እና እሱን ብር በማጠራቀም ያው ለጡረታ የወጡ አስተማሪዎች ለመስጠት ነው ዓላማው። ጽዮን ሀያ አራት ዓመቷ ነው። በዛሬው ምሽት የድሮ አብሮ አደጎቿን መልሶ ማግኘት እና የቀድሞዎቹንም መተዋወቅ ትሻለች። ኔትወርኪንጉ በጣም ከፍተኛ ነው። አሁን የተለያየ ቦታ ላይ ነው ያሉት ሁሉም የደረሱት። ትልልቆቹ ትልልቅ ፖዚሽኖች ላይ ትልልቅ ኦርጋናይዜሽኖች ውስጥ የሚሰሩ ናቸው እና ይሄ ኔትወርኪንጉንም በመጠቀም ጥሩ ነገሮች ልንሰራ እንችላለን ብዬ ነው የማስበው። እንደ ኢሮፕያን አቆጣጠር በ1947 ዓ.ም አዲስ አበባ ላይ የተመሰረተው ዓለም አቀፉ የፈረንሳይ ትምህርት ቤት በርካታ ተማሪዎችን አስተምሮ ጥሩ ቦታ ላይ እንዳደረሰ ይነገርለታል። በዝነኛው ትምህርት ቤት ማንኛውም ፈረንሳይኛ መናገር የሚችልና የሚፈልግ መማር ይችላል። ክፍያው እንደየዜግነቱ ይለያያል። ኢትዮጵያውያን ሺ ብር ሲከፍሉ ፈረንሳያውያን ሺ፣ ሌሎች የውጭ ሀገር ዜጎች ደግሞ 20ሺ ብር በአመት ይከፍላሉ። ከዓመታት በፊት የዚሁ ትምህርት ቤት ተማሪ ከነበሩት መካከል በአዲስ አበባ የዶቸቬለ ወኪል ጌታቸው ተድላ ሀይለ ጊዮርጊስ ይገኝበታል። የድቤ ባለጸጋ ሆነናል ና ከ50 አመት በላይ እንግዲህ መሆኑ ነው። በወቅቱ በዛን ጊዜ የነበረው ትምህርት ሁሉን አቀፍ ነው። የሞራል ጥያቄ የግብረ ገብ ጥያቄ፣ ማቴማቲክስ፣ ታሪክ፣ የአውሮፓ ታሪክ እንዲሁም የኢትዮጵያን ታሪክና እና አማርኛ ጭምር ያቀፈ ያዘለ ትምህርት ነበረ የተሰጠን በጥቅሉ ማለት ይቻላል ማጠቃለት። የቋንቋ ችሎታችሁ እንዴት ነበር? የቋንቋ ጽሁፉ እንግዲህ በተለይ የሚያተኩረው አሁን ከእንግሊዝኛ ትምህርት አሰጣጥ ጋር በንጽጽር እንግዲህ በኤፕሴ ልታል ብሮቬሊ ማቴር ፕሬሚስክል ማለት ነው። ወደ አስራ ሁለተኛ ክፍል ስትደርሲ ከዛ በኋላ ግን ስነ ጽሁፍ ላይ ብዙ ያተኩራል እና ይህ ስነ ጽሁፍ በፈረንሳይኛ ቋንቋ ዋናው ይሁን እንጂ አማርኛም ጭምር የሚሰራበት ነበር። በወቅቱ ማለት ነው። ስነ ጽሁፍ፣ ታሪክ፣ የመሳሰሉት ላይ አማርኛ ትምህርት ሁሉ በጣም ጠለቅ ያለ ትምህርት ይሰጥ ነበረ። ፈረንሳይኛው ላይ ብቻ የሚያተኩር የነበረው ጌታቸው በወቅቱ የነበሩን አስተማሪዎች ቀልድ አያውቁም ነበር ይላል። አው እንግዲህ አስተማሪዎቹ በጣም ሲሪየስ ነበሩ። ጭምቶች ናቸው፣ ቀልድ አያውቁም፣ ዲሲፕሊን አላቸው። ምክንያቱም አሁን ዞር ብሎ ሳስበው እነዚህ አስተማሪዎች ከሁለተኛው ዓለም ጦርነት በኋላ እየመጡ ናቸው እና ትንሽ የጦርነቱን ጉዳይ አይተው ስለነበረ ጠንካራ እንትኖች ናቸው። ስለሲያሉ አልነበሩ ማለት ነው። ከአሁኖቹ ጋር አስታነጻ ስራቸው ናቸው። ሌላው ለኢትዮጵያውያን ተማሪዎች ባካሎሪያ ይባላል እና እንግዲህ አስራተኛ ክፍል እንደጨረሽ ባካሎሪያን ስትይዢ የነጻ ትምህርት ወደ ፈረንሳይ ሀገር የመሄድ እድል ነበር፣ በነፃ ለሁሉም ተማሪ። ማንኛውም ተማሪ ባካሎሪያ ሲያልፍ ለኢትዮጵያውያን ፈረንሳይ ሀገር የመሄድ የነፃ እድል ነበረ። ይሄ አሁንስ አለ? ይሄ አሁን ቀርቷል ነው የሚባሉ በትክክል በዝርዝር አላውቀውም፣ አልተከታተልኩም። ግን አሁን እንደሌለ ነው የምረዳው። ያንን ክፍል ሲጨርሱ ባካሎሪያ፣ ወደ አዲስ አበባ ዩኒቨርሲቲ ነው ብዙዎቹ የሚገቡት። የሊሴ ትምህርት ቤት ጊዜዋን እንደ ሌሎቹ ድሮ እያለች ሳይሆን ዛሬ ላይ ሆና መናገር የምትችለው አናያ ሙሉጌታ ናት እሷ እንደገለጸችልን በአሁኑ ወቅት ወደ ፈረንሳይ ሄደው ነጻ ትምህርት የሚያገኙት እጅግ በጣም ጥሩ ነጥብ የሚያስመዘግቡ ተማሪዎች ብቻ ናቸው አናያ የአስራ አንደኛ ክፍል ተማሪ ናት ትምህርት ቤቷንም ታደንቃለች የሊሴ ትምህርት ቤት በጣም ኦርጋናይዝድ የሆነ ነው ያ እንደዛ በጣም ኦርጋናይዝ ስለሆነ እኛም ኦርጋናይዝ እንዲሆን ያደርገኛል። ያ ከዲ ሲወጥቶ ኤቨሪቦን ስክሰስፉ። ለእኔ የቀድሞ ተማሪዎች ጥሩ ቦታ መድረስ እንደሚያኮራት እና እንደሚያበረታታትም አናያ ትናገራለች። እሷም አንድ ቀን ከዚህ ትምህርት ቤት ጨርሳ ስትወጣ የትም ቦታ ትሁንየት የትምህርት ቤት ጓደኞቿን ለማግኘት ረዥም ጉዞ ለመጓዝ ፍቃደኛ ናት። ዮፍታሄ የድሮ የትምህርት ቤት ጓደኞቻቸውን ለማግኘት ከቦስተን ነው ወደ ዋሽንግተን ዲሲ ባለፈ ሳምንት የተጓዙት የሊሴ ትምህርት ቤት ከዜሮ ውስጥ ከአስራ ሶስት ስለምትጪ አስራ ሁለት አመት አስራ ሶስት አመት አብረሽ ማሳለፍ ማለት ወንድም እህት ሆነሽ አደግሽ ማለት ነው። እኔ እንደ ወንድምና እንደ እህት ነው ሌሎቹን ሊሴዎችን የማያቸው። ስለዚህ ግንኙነቱ የሚቀጥል ነው። እንደ ቤተሰብ የምትገናኝበት ነው። መረዳዳት የምትችበት ነገር ነው። ተበታትነሽም ሌላ አገርም ብትሄጅም ጥሩነቱ አሁን በሶሻል ሚዲያ ብዙ መገናኘት ስለሚችል በእኛ ጊዜ ብቻ ያሉ ሳይሆን ከኛ ውጭም ያሉት ከኛ በታች የነበሩትም ከኛ ብላም የነበሩትም በሙሉ ይሄንን አብረውም ያደጉበትና የሚቀጥል ስለሆነ ሳትን ሳይነገርሽም አብሮሽ በውስጥሽ ያለ ነገር ሆኖ ነው ያለው። ስለዚህ እየተቀጠለበት ነው። እነዚህም አሁን አዲሶቹም እኛ እንደምናረገው እኛ የምናደርገውን ሳያዩ የወንድምና እህትነት አብሯቸው እንደሚያደግና የሚቀጥል ግንኙነት እንደሚሆን ተስፋ አደርጋለሁ። ዩፍታሂ ከሀያ አምስት ዓመት ገደማ በፊት ነው ትምህርታቸውን በሊሴ ትምህርት ቤት ያጠናቀቁት። በጊዜው የነበረውን የትምህርት ዘመንና መምህራንን እንዲህ ሲሉ ያስታውሳሉ። እንግዲህ የሊሴ ፕሮግራም እንደምታውቀው ፈረንሳዎች ናቸው አብዛኛዎቹ የሚያስተምሩት የነበሩት በእኛ ሰዓት ላይ እና አማርኛ አስተማሪዎቻችን ያው ኢትዮጵያኖች ናቸው በመሀል አንዳንድ ኢትዮጵያኖችም ደግሞ እዛው ተመርቀው ፈረንሳይ ሄደው ተምረው የተመለሱ ደግሞ እነሱም የተለያየ ሂሳብ ወይም ደግሞ ፈረንሳይኛ የሚያስተምሩ ማብሾች ነበሩ። እኔ በነበርኩበት ሰዓት ላይ ግን አብዛኛዎቹ ግን ከፈረንሳይ ተልከው መጥተው ነበር የሚያስተምሩት። አብዛኛው ሙሉውን ትምህርት በፈረንሳይኛ የሆነና አማርኛ ትምህርት እንኳን የምንጀምረው አምስተኛ ክፍል ስንደርስ ነው። የሊሴ ተማሪዎች ትውስታቸውን ለመለዋወጥ ወይም እንዳሁኑ የቀድሞ መምህራኖቻቸውን ለማመስገን ጭምር ይሰባስቡ እንጂ የሊሴ ተማሪዎች ገና ከድሮ ጀምሮ ይገናኙበት የነበረ ትልቅ ማህበርም እንዳለ የዶቼ ቬለ ባልደረባችን ጌታቸው ገልጾልናል። በእኛ ጊዜ ትምህርታቸውን ያገባደዱ ተማሪዎች ወይም መደበኛ ትምህርቱን አካደሚክ የተመሩ ሆኑ ወይም በሙያ የሰለጠኑም ቢሆን ማህበር ነበራቸው። ግን ያ ማህበር እየተንገዳገደ መቶ አሁን ካሉት ወጣቶች ጋር ተጠናክሮ እየቀጠለ ነው። ከኢትዮጵያ ውጭም ካሉት ጋራ ኢትዮጵያ ውስጥም ካሉት ጋራ ግንኙነት በኢንተርኔት ያደርጋሉ። እኔ ግን አባል ባለመሆኔ ነው። የእኛ ከትምህርት ቤት ጀምሮ ቆሎ አብረን የፈጨኑ ምናልባት አንድ አስራ ሁለት አስራ አምስት የምንሆን ማህበር አለን። ይሄ የነጠፍጣፍ ያሉ ማህበረሰቦች ናቸው፣ ግን ዋናው ትልቁ ማህበር ደግሞ አለ። ይገናኛሉ ከድረ ገጽ ባገኘ ነው መረጃ መሰረት በዓለም ዙሪያ አራት መቶ ስልሳ የሊሴ ትምህርት ቤቶች ይገኛሉ። ከነዚህም አንዱ ለሆነው የሊሴ ገብረ ማርያም ትምህርት ቤት የፈረንሳይ መንግስት በየአመቱ አራት ሚሊዮን ዩሮ ያወጣል። ከተመሰረተ 67 ዓመት የሆነው የሊሴ ገብረ ማርያም ትምህርት ቤትና የተማሪዎቹን ግንኙነት በአጭሩ የቃኘው የዛሬው የወጣቶች ዓለም ዝግጅት የስካሁኑ ነበር። ልደት አብብነኝ ጤና ይስጥልኝ።